ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አምሽታችኋል? ይህ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ዛሬ ረቡዕ ሚያዝያ 7 ቀን 2007 ዓ ም ነው። ለዕለቱ የተሰናዱ ልዩ ልዩ ቅንብሮችን ይዘናል። ዜና፣ ልዩ ዘገባና የንግድና ምጣኔ ሀብት ፕሮግራም በቅደም ተከተል ይቀርባሉ። አብራችሁን አምሹ። የማስተናግዳችሁ ሰለሞን ክፍሌ ይሆናለሁ። ጽዮን ግርማ ፕሮግራሙን ትመራለች። አሁን የሰዓቱን ዋና ዋና ያለም ዜና ከአዳነች ፍሳሐዬ እንስማ። የኢራን ፕሬዚደንት ሐሰን ሩሃኒ ኢራን ኒውክሌር ፕሮግራሟን በሚመለከት የመጨረሻ ስምምነት ላይ ለመድረስ በመደራደር ላይ ያለችው ከስድስት የዓለም ሀያላን ሀገሮች ጋር እንጂ ከዩናይትድ ስቴትስ ምክር ቤት አባላት ጋር አይደለም ብለዋል። ሚስተር ሩሃኒ ዛሬ ይህን ያሉት ትላንት በዋሽንግተን ለተደረገው ነገር ምላሽ ሳይሆን አይቀርም። ፕሬዚደንት ባራክ ኦባማ የሚደረገው ስምምነት በዩናይትድ ስቴትስ ምክር ቤት አባላት እንዲታይ የሚያደርግ የውሳኔ ሀሳብ ለመፈረም ቃል ገብተዋል። ሚስተር ሩሃኒ ራሽት በተባለች ሰሜናዊት ከተማ ዛሬ በብዙ ሺህ ለሚቆጠሩ ዜጎች ባደረጉት ንግግር ሁሉም ማዕቀቦች በዛን ወቅት የማይነሱ ከሆነ ኢራን የመጨረሻ የኒውክሌር ስምምነት አትፈርምም ብለዋል። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የውጭ ጉዳይ ኮሚቴ የሚደረገውን ስምምነት ለመመልከት የሰላሳ ቀናት ጊዜ እንዲሰጥና ኢራን የኒውክሌር ፕሮግራሟን ለመገደብ የገባችውን ቃል ታከብር እንደሆነ ለመቆጣጠር ፕሬዚደንት ኦባማ በየዘጠና ቀናቱ እንዲያረጋግጡ ጥሪ የሚያደርግ ውሳኔ ያሳልፏል። ያለ ማክበሯ ከታወቀ ማዕቀቡ ወዲያውኑ እንደገና ይጣላል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ከኢራን ጋር የመጨረሻ ስምምነት ላይ ይደረሳል የሚል እምነት እንዳላቸው ዛሬ ተናግረዋል። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን አማጽያን ዛሬ ከኢራቅ አንባር ክፍለ ሀገር መዲና ውጭ ተጨማሪ ግዛቶችን እንደያዙ ነዋሪዎችና የአካባቢው ባለሥልጣኖች ተናግረዋል። አማጽያኑ ዛሬ ማለዳ በጀመሩት ጥቃት አልቡጋኒም የተባለውን ከራማዲ ጥቂት ኪሎ ሜትሮች የሚርቀውን ቦታ ይዘዋል። ጠቅላይ ሚኒስትር ሃይደር አል አባዲ የኢራቅ ወታደራዊ ኃይል አንባር ክፍለ ሀገርን በማስመለስ ተግባር ላይ እንደሚያተኩር ባለፈው ሳምንት ተናግረው ነበር። እስላማዊ አማጽያኑን ከትክሬት ከተማ ለማስወጣት ችለዋል። ሚስተር አባዲ በእስላማዊ ቡድን ላይ በሚካሄደው ዘመቻ እርዳታ ለመጠየቅ ትላንት ዋሽንግተን ላይ ከፕሬዝደንት ኦባማ ጋር ተገናኝቶ ተነጋግረዋል። ፕሬዚደንት ኦባማ ለሰብአዊ እርዳታ 205 ሚሊዮን ዶላር እንደሚሰጡ ቃል ገብተዋል። ይሁንና ወታደራዊ እርዳታ ያደርጉ እንደሆነ በይፋ ያስታወቁት ነገር የለም። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ኢራቅ ውስጥ ባለው የዚዲ አናሳ ሕዝብ ላይ አስገድዶ መድፈር ወንጀል እየፈጸመ ነው ሲል ሂማን ራይትስ ዋች የተባለው የሰብአዊ መብት ቡድን ከሷል። ቡድኑ የሀገሪቱን ብዙ ቦታዎች ሲቆጣጠር በቆየባቸው አስር ወራት ውስጥ የተፈጸመውን የጦርነት ወንጀል የሚዘረዝር ዘገባ አውጥቷል። እስላማዊ ቡድን ከሚፈጽማቸው ወንጀሎች መካከል የሲንጀር ኮረብታ አካባቢን በብዙ ሺህ የሚቆጠሩ ዚዲዎች ሸሽተው ለመሄድ ሲሞክሩ በብዙ ሺህ የሚቆጠሩ ሊጠለፉ ብዙዎች ደግሞ እንደተገደሉ ዘገባው ያወሳል። ሴቶችንና ልጆችን ከቤተሰቦቻቸው ነጥለው በመውሰድ ወደ ሌላ የኢራቅ አካባቢዎች ወይም ወደ ሶሪያ ወስደው እንደሚሸጧቸው ወይም የአማጽያኑ ሚስቶች እንደሚያደርጓቸው ሂማን ራይትስ ዋች ያወጣው ዘገባ ጠቁመዋል። እስላማውያኑ አማጽያን የያዟቸውን ሲቪሎች እንዲለቁ አስገድዶ መዳርንና የወሲብ ጥቃትን እንዲያቆሙ የሰብአዊ መብት ድርጅት ጥሪ አቅርቧል ከእጃቸው ያመለጡ ሴቶችና ልጃገረዶች ተገቢ ህክምና እንዲደረግላቸውም ጥሪ አድርጓል አድማጮች ዜናችን እዚህ ላይ ያበቃል አዳነች ፍስሐ አየድ ለዜናው አመሰግናለሁ። ከምሽቱ ሦስት ሰዓት በ19፣ በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ትመለሳለች። ይህ በ1430 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት የዕለቱ አብይ ርዕስ እናልፋለን። ቦኮ ሐራም በሰሜን ምስራቅ ናይጄሪያ ቺቦክ መንደር 276 ሴት ተማሪዎችን ከትምህርት ቤታቸው ጠልፎ ከወሰደ አንድ ዓመት ሞላው። የአሜሪካ ድምፅ ራዲዮ ጣቢያ የአፍሪካ ክፍል የሐውሳ ቋንቋ አገልግሎት የቺቦክ ልጃገረዶች አይረሱም በሚል ርዕስ አሁንም በቦኮ ሐራም እጅ ያሉትን ልጃገረዶች ለማስለቀቅ በተያዙ ጥረቶችና ፈተናዎች ላይ ያተኮረ ሲምፖዚየም አካሂዷል። ቆንጅታየ ተከታትላለች። ቦኮ ሐራም የስሙ ቀጥታ ትርጉም ራሱ የምዕራባውያን ትምህርት የኃጢአት ትምህርት ነው ማለት ነው። እናም ቦኮ ሐራም ቺቦክ ውስጥ የሚገኘውን ትምህርት ቤት ልክ የዛሬ ዓመት ሌሊት ላይ ጨለማ ተገና አድርጎ በማጥቃት 276 ልጆችን አፍሶ በመውሰድ በፈጸመው ተግባር ዓለምን አሸበረ አንቀሳቀሰ። ዛሬ 56ቱ ልጆች ከቦኮሃራም እጅ አምልጠዋል። ከመካከላቸው አስሩ ወዲህ ወደ አሜሪካ ለትምህርት የመምጣት እድል አግኝተዋል። 219ኙ ግን ዛሬም ቦኮሃራም የት እንዳደረሳቸው አይታወቅም። የቺቦክ ልጆች አትረሱም በሚል ቃል የአሜሪካ ድምፅ ዛሬ ያካሄደውን ሲምፖዚየም የመሩት የቪኦኤ ዲሬክተር ዴቪድ ኤንሶር ናቸው። We're honored today to have two members of Congress with us, both of whom who've played uh, key roles in US and international efforts to የቦኮ ሀራም ታጣቂዎች ልክ የዛሬ ዓመት ሌሊት ላይ ትምህርት ቤቱን ወረው ከጠለፏቸው መካከል አሁን የጠቀሷት ፔሽንስ ቡሉዝ በአሁኑ ወቅት እዚህ ዩናይትድ ስቴትስ ትምህርት ላይ ከሚገኙት መካከል ነች። በሲምፖዚየሙ ላይ ዋና ተናጋሪዎች የነበሩት የዩናይትድ ስቴትስ የተወካዮች ምክር ቤት የካሊፎርኒያ ዲሞክራት አባል እና የምክር ቤቱ የውጭ ግንኙነቶች ኮሚቴ እንዲሁም የአፍሪካ ንዑስ ኮሚቴ አንጋፋ አባል የሆኑት ካረን ባስ እንዲሁም ልጃገረዶቹን ከቦኮ ሀራም ለማስለቀቅ ብርቱ ዘመቻ በመምራት ላይ ያሉት የፍሎሪዳዋ ዴሞክራት የምክር ቤቱ አባል ኮንግረስ ውመን ፍሬድሪካ ወልሰን ናቸው። ቦኮ ሀራም ልጃገረዶቹን እንደጠለፈ በምክር ቤቱ ቦኮ ሀራምን የሚያወግዝና ፕሬዚደንት ባራክ ኦባማ ልጃገረዶቹን ለማስለቀቅ የናይጄሪያ ኃይሎች ከሚያደርጉት ጥረት ጋር የሚደረገውን ትብብር በአስቸኳይ እንዲያጠናክሩ የሚጠይቅ ህግ እንዲወጣ ብርቱ ግፊት ማድረጋቸውን ኮንግረስ ኮንግረስ ውመን ዊልሰን አስታውሰዋል። እነዚህ ልጃገረዶች ትምህርት ለመማር መፈለጋቸው ብቻ ነው ለዚህ ዘግናኝ የቦኮ ሃራም ጥቃት የዳረጋቸው ብለዋል። ልጆቻችንን የሚለውን ካናቴራ ለብሼ መምጣቴን ልብ በሉ። የዛሬው ዕለት ሚያዝያ 14 ይህ አሰቃቂ ጠለፋ የተፈጸመበት አንደኛ ዓመት መታሰቢያ ነው። የተማሪዎቹን መጠለፍ በሰማው ጊዜ ሽብርተኞቹ ከኔ ከራሴ ላይ አንዳች ነገር ቆርጠው የወሰዱ ያህል ነው የተሰማኝ። በሙያዬ ርዕሰ መምር ነኝ። እነዚህን ልጆች ከትምህርት ቤታቸው መውሰዳቸውን ስሰማ እጅግ በጣም አዘንኩኝ። እነዚህ ልጆች ትምህርት ተምረው ራሳቸውን ለማሻሻል የነበራቸውን ህልም የምዕራባውያን ትምህርት የኃጢአት ትምህርት ነው በሚለው ቡድን በአንድ ጊዜ ተነጠቁ ብለዋል። ልጆቹ እንደተጠለፉ ወዲያውኑ ሁለት ውሳኔዎችን ለምክር ቤቱ አቅርበው ማጸደቃቸውንና በቀናት ውስጥ ከሌሎች ሪፑብሊካንና ዲሞክራት አባላት ጋር ሆነው ወደ ናይጄሪያ መጓዛቸውን አስታውሰዋል። ከተጠለፉት ልጃገረዶችና ከቤተሰቦቻቸው ከቦኮ ሃራም እጅ የማምለጥ እድል ካገኙትም ጋር መወያየታቸውንና ባላቸው የመንፈስ ጽናት መበረታታቻቸውን ገልጸዋል። ልጆቹን ለማስለቀቅ ብሪም ባክ አውር ችልድረን ልጆቻችንን መልሱልን በሚል መፈክር ዘመቻ ከከፈቱ ናይጄሪያውያን ጋር መወያየታቸውንም አስረድተዋል። ዩናይትድ ስቴትስ ውስጥ ጥረቱን አፋፉልም ብለው ናይጀሪያውያኑ እንደተማጸኗቸው የገለጹት የምክር ቤት አባሏ ከዚያን ጊዜ ጀምሮ በየዕለቱ በትዊተር ማስታወሻ እንደሚልኩ ገልጸው ታዳሚውም ይህንኑ እንዲያደርግ በዛሬው ሲምፖዚየም ላይ ተማጽኖ አቅርበዋል። ቴሌፎናችሁን አውጡና በትዊተር ተከተሉኝ። ረፕ ዊልሰን ሃሽታግ ብሪንግ ባክ አውር ችልድረን ብላችሁ በየቀኑ ላኩ። የትዊተር ሰራዊታችንን ተቀላቀሉ። ዓለም እነዚህ ልጆች እንዳይረሳ የትዊተር ዘመቻችን ቀዳማዊት እመቤት ሚሼል ኦባማን አርቲስት አሊሻ ኪስን እንዲሁም መላላን የመሰሉ ታላላቅ ደጋፊዎችን አሰባስቦልናል ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ዕለቱን ምክንያት በማድረግ ባወጡት መግለጫ ባለፉት አስራ ሁለት ወራት ቦኮ ሀራም በናይጄሪያና በአጎራባች ሀገሮች በልጆችና በአጠቃላይ በሰላማዊ ሰዎች ላይ ጥቃቱን እንዳማፋፋሙ እንዳሳሰባቸው ገልጸዋል። ቦኮ ሀራም ልጆች ላይ የሚፈጽመውን ጥቃትና በአጥፍቶ ጠፊነት ጭምር እየተጠቀመባቸው መሆኑ የሚወገዝ ነው ብለዋል። ለነዚህ ጥቃቶች የሚሰጠውን ምላሽ ዓለም አቀፍ ሕግጋትን የተከተለ እንዲሆንና ልጆችን ለባሰ አደጋ እንዳያጋልጥ ጥንቃቄ እንዲደረግ ባንኪሙን አሳስበዋል። ከቦኮሃራም እጅ ለማምለጥ እድል ካገኙት መካከል አስሩ በበጎ አድራጊ ድርጅቶችና ግለሰቦች እገዛ ወዲህ ወደ ዩናይትድ ስቴትስ ለትምህርት የመጡ ሲሆን ልጃገረዶቹ እንዲመጡ ወሳኝ ስራ ከሰሩ መካከል አንዱ በአሜሪካ ድምጹ ሲምፖዚየም ላይ ተካፍለዋል። የዓለም አቀፍ ሰብአዊ መብት በተለይም አፍሪካን የተመለከተ የሰብአዊ መብት ጉዳይ ጠበቃ የሆኑት ኢማኑዌል ኦግቤ ናቸው። ቦኮ ሐራም አንድ ወይም ሁለት ምዕት ዓመት ወደ ኋላ ሊመልሰን እየሞከረ ነው። ልጆቹን ወደ ትምህርት ቤት የሚሰድ አንድም ወላጅ ቢሆን ልጆቹ ለወሲብ ባርነት ወይም ለሌላ ግፍ ሊጋለጡበት አይገባም። በዛሬው ሲምፖዚየም ላይ የተገኙት ተናጋሪዎች የአሜሪካ ድምፅ ሬዲዮ አሁንም በቦኮ ሐራም እጅ ያሉት ልጆች እንዲለቀቁ በሚደረገው ዘመቻ እያበረከተ ያለውን አስተዋጽኦ አድንቀዋል። ካለፈው እንደ ኤሮፓውያን አመት 2014 ወዲህ ቦኮ ሐራም ከ2000 የሚበልጡ ሴቶችና ልጃገረዶችን መጥለፉን በግዴታ ለተዋጊዎቹ በሚስትነት እንደሚሸልማቸው ወይም ደግሞ በተለያዩ አገልግሎቶች እንደሚጠቀምባቸው አልፎ ተርፎም ወደ መንደሮች እየገቡ በሰላማዊ ሰዎች ላይ ጥቃት እንዲያደርሱ የሚያሰማራቸው መሆኑን አምነስቲ ኢንተርናሽናል ባወጣው መግለጫ አስገንዝበዋል። ቦኮሃራም በኢራቅ እና በሶሪያ ከሚንቀሳቀሰው ጽንፈኛ ቡድን ከአይሲስ ጋር ግብረ አበርነት መፍጠሩ የደቀነውን አደጋም የሲምፖዚየሙ ተናጋሪዎች አስምረውበታል። አዲስ ተመራጩ የናይጀሪያ ፕሬዝደንት ሙሐማዱ ቡሃሪም ዛሬ ባወጡት መግለጫ የጉድለክ ጆናታን መንግስት ልጃገረዶቹን ለማስለቀቅ ያደረገውን ጥረት የነቀፉ ቢሆንም ልጆቹ ያሉበትን አሁንም ስለማናውቅ እናስለቅቃቸዋለን ብለን ቃል አንገባም ነው ያሉት። ሆኖም የእሳቸው አስተዳደር ስልጣኑን ሲረከብ ቦኮሃራም አንድ ላይ ስንሆን ያለንን ጥንካሬ ያገኘዋል ሲሉ ዝተዋል። ቦኮሃራም ቡሃሪ በቅርቡ በተካሄደ የናይጄሪያ ምርጫ ለማሸነፍ ከበቁበት ምክንያቶች አንዱ እስላማዊ ነውጠኞችን ለመዋጋት የበለጠ ዘመቻ እንደሚያካሂዱ ቃል መግባታቸው ነው። ወደ ሁለተኛው ቅንብር እንሸጋግራለን። በአዲስ አበባ የተሰባሰቡት የአብያተ ክርስቲያናት መሪዎች ከደቡብ ሱዳን ተፋላሚ ወገኖች መሪዎች ጋር የሚነጋገር ጠንካራና የተቀናጀ ቡድን ወደ ጁባ ለመላክ በሚቻልበት ሁኔታ ላይ እየተወያዩ ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና በዓለም አብያተ ክርስቲያናት ምክር ቤት መካከል በተዘጋጀው የሁለት ቀናት ስብሰባ የደቡብ ሱዳንና የኢትዮጵያ እንዲሁም የዓለም አቀፍና የአፍሪካ አብያተ ክርስቲያናት ምክር ቤት ተወካዮች ተሳትፈዋል። እስክንድር ፍሬው ዝርዝሩን ልኮልናል። የደቡብ ሱዳን የሰላም ድርድር ያለ ውጤት ከተቋረጠ አንድ ወር አልፏል። ተፋላሚዎቹን ወገኖች እንደገና ወደ ድርድሩ ጠረጴዛ ለመመለስም ጥረቶች ቀጥለዋል። የሃይማኖት ተቋማት መሪዎችም የእነዚሁ ጥረቶች አካል የሆነ እንቅስቃሴ ጀምረዋል። የዓለም አብያተ ክርስቲያናት ምክር ቤት ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ጋር በመተባበር ያዘጋጀውና ዛሬ በአዲስ አበባ የተጀመረው ስብሰባም የሰላም ሂደቱን ማፋጠን በሚቻልበት ሁኔታ ላይ እየመከረ ነው። በመክፈቻው ላይ የተናገሩት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ አቡነ ማትያስ እንዳሉት አብያተ ክርስቲያናት የተባበረ አቋም መያዝ አለባቸው። የደቡብ ሱዳን ሕዝብ ለቅሶና ጩኸት የእኛም ጩኸት እንደሆነ፣ የእነርሱ ህመም የእኛም ህመም እንደሆነ፣ ስቃያቸው የእኛም ስቃይ እንደሆነ ለማረጋገጥ እችላለሁ። እኛ በአፍሪካ ቀንድ የምንገኝ የአብያተ ክርስቲያናት መሪዎች የእኛ አካል የሆነ ክፍል ሲሰቃይ ተመልካች መሆን አንችልም። የአፍሪካ ቀንድ አብያተ ክርስቲያናት የደቡብ ሱዳን የሃይማኖት መሪዎች ለሰላምና ለፍትህ የምታደርጉትን እንቅስቃሴ ከመደገፍ አንጻር የጋራ አቋም ለመውሰድ መዘጋጀት አለባቸው። በዚህም መሰረት በዓለም አብያተ ክርስቲያናት ምክር ቤትና በአፍሪካ ተመሳሳይ ምክር ቤት አስተባባሪነት አንድ ጠንካራ የአፍሪካ ቀንድ የሃይማኖት መሪዎች የልዑካን ቡድን ወደ ጁባ እንዲጓዝ ፓትርያርኩ ሀሳብ አቅርበዋል። ይህ ቡድን ከሁለቱ ተፋላሚ ወገኖች መሪዎችና ከሲቪክ ማህበራት ተወካዮች ጋር እንደሚወያይም ጠቁመዋል። ግጭቱ በተራዘመና የሰላም ድርድሩም ውጤት ባላመጣ ቁጥር የሃይማኖት መሪዎች ሚና ሊጎላ እንደሚገባው በተለይ ለቪኦኤ የተናገሩት ደግሞ የዓለም አብያተ ክርስቲያናት ጉባኤ ዋና ጸሐፊ ቄስ ኦሌይ ፊስኪ ናቸው። የሰላም ሂደቱ ውጤት ባለመጣ ቁጥር የአብያተ ክርስቲያናት መሪዎች በግጭቱ ምክንያት እየተሰቃዩ ያሉትን ሕዝቦች በመወከል መናገራቸው የበለጠ ጠቃሚ ይሆናል። እውነቱን መናገር ጦርነቱን የሚያካሂዱ መሪዎች ከራሳቸው አጀንዳ ይልቅ በዚህ በሕዝቡ ሥቃይ ላይ ማተኮር እንዳለባቸው፣ አጀንዳቸው የመላ አገሪቱ ሰላም መሆን እንዳለበት፣ ሰላም የማምጣቱ ጉዳይ ለሌሎች ወገኖች ባልተሳካ ቁጥር የአብያተ ክርስቲያናት መሪዎች ድምፃቸውን በጋራ ማሰማታቸው የበለጠ ጠቃሚ ይመስለኛል። የሰላም ሂደቱ ትልቅ ትዕግስት የሚጠይቅ መሆኑን ያስታወሱት የኢትዮጵያ ካቶሊካዊት ቤተ ክርስቲያን ጠቅላይ ጽህፈት ቤት ዋና ጸሐፊ አባ ሃጎስ ሃይሽ ጥረቱ ተጠናክሮ ሊቀጥል እንደሚችል ለቪኦኤ ገልጸዋል። በአንድ ጅማሮ ላይ ተስፋ ተቆርጦ የሚቆም ስላልሆነ አሁን በተጠናከረ መልኩ የሃይማኖት መሪዎች በጋራ በዚህ ወቅት በተለይ ትንሣኤን በዓል በምናስብበት ጊዜ የተነሳው ክርስቶስ ያበሰረው መጀመሪያ የሰላም መልእክት ስለሆነ በእግዚአብሔር ስም ከሙታን ከተነሳው ክርስቶስ መልእክት ስም ይዘን የሃይማኖት መሪዎች እንደገና ተስፋ ባለ መቁረጥ አጠናክረው ያለን ሁኔታዎችን በሙሉ በማገናዘብ በጋራ ለመስራት ነው። የሰላሙን ሂደት ለማፋጠን ይቻል ዘንድ በአፍሪካ ቀንድ ሀገራት የሚገኙ የሃይማኖት መሪዎችን ተሳትፎ የማብዛት ስራ እንደሚቀጥልም ተገልጿል። የዛሬው ስብሰባ ዋነኛ አስተባባሪ የሆኑት በዓለም አብያተ ክርስቲያናት ምክር ቤት የሰላም ግንባታና የፍትህ ጉዳዮች ኃላፊ ዶክተር ንጉሱ ለገሰ ይህንኑን ያብራሩት ያስብ ነው። እንግዲህ ይህን ፎረም ማብዛትን ማስፋት ነው። በዚህ ደቡብ ሱዳን ችግር ጎረቤት ሀገሮች በሙሉ ተጎድተዋል። ብዙ ስደተኞች ወደዛ ሀገር ሄደዋል። የዚህ ችግር መቀጠል ሪጅኑ ላይ በዚህ በቀጠናው ላይ የሚደርሰው ችግር እየሰፋ ይሄዳል። ይህንን ከማሰብ አኳያ ኦልሬዲ ከኬንያ አብያተ ክርስቲያናት ጋር ከፍተኛ ውይይት አድርገናል። እዚህ ደግሞ ዛሬ ኢትዮጵያ ውስጥ ከሚገኙት አብያተ ክርስቲያና ጋር ውይይት እያደረግን ነው። አሁን የሚቀረን የዩጋንዳ ቡድን ነው። ከዩጋንዳ ጋር እንደዚሁ አድርገን እነዚህን በማሰባሰብ ከውስጣቸው ተወካዮችን በማሰባሰብ የጋራ የሆርን ኦፍ አፍሪካ ወይም ኢስት አፍሪካ ፎረም ለመፍጠርና በትብብር ከደቡብ ሱዳን አብያተ ክርስቲያናት ጋር አብረው ሆነው ጫና ማድረግ እንዲቻል። በእነማን ላይ ነው? በመሪዎቹ ላይ ግን አድቮኬሲው መሪዎቹን ሊጫኑ የሚችሉ አካሎችን መጠቀም ማለት ነው። ቀደም እንዳልነው ኢጋድ አንዱ ነው። አፍሪካ ህብረት አንዱ ነው እና ከሕዝብና ከአብያተ ክርስቲያናቱ ከጎረቤት ሁሉ ከመጣ እነዚህ ሰዎች እነዚህ መሪዎች የትም መድረስ አይችሉም። ከዚህ ውጭ የደቡብ ሱዳን ተወካዮችም በዚህ ስብሰባ በመሳተፍ ላይ ናቸው። የዛሬው ስብሰባና የሃይማኖት ተቋማት እንቅስቃሴዎች በግጭቱ እየተሰቃየ ያለውን ሕዝብ ተስፋ ሊመልሱ እንደሚችሉ የደቡብ ሱዳን አብያተ ክርስቲያናት ምክር ቤት ሊቀመንበር ቄስ ፒተር ጋይልዋል ለቪኦኤ አስታውቀው ቤተ ክርስቲያን ህብረት ፈጥራለች። ህብረት ከፈጠረች በኋላ ደግሞ የምታስተላልፈው መልእክት ይኖራታል። ሰላም ከማምጣት አንጻር ተስፋ ባልታየበት ሁኔታ ቤተ ክርስቲያን አርፋ መቀመጥ አትችልም። ሁልጊዜም ተስፋ መኖር እንዳለበት ማረጋገጥ ትፈልጋለች። የእኛም ጥሪ ለደቡብ ሱዳን ሕዝብ ይህን ተስፋ መመለስ ነው። በተለይም ሁለቱ የተፋላሚ ወገኖች መሪዎች እንደገና እንዲነጋገሩና ለዚያች ሀገር ሰላም እንዲመጣ ዛሬ የተጀመረው ስብሰባ በነገው ዕለትም የሚቀጥል መሆኑ ተገልጿል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ዋነኛ የደቡብ ሱዳን አደራዳሪ አምባሳደር ስዩም መስፍንም ማብራሪያ እንደሚሰጡ ይጠበቃል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። በመጨረሻም ንግድና ምጣኔ ሀብት የኢትዮጵያ ገዢ ፓርቲ ኢህአዴግ ምክር ቤት በቅርቡ የሀገሪቱን የግማሽ ዓመት የሥራ አፈጻጸም ገምግሞ ለቀጣይ ስራዎች ግብ አስቀምጧል። የንግድና ምጣኔ ሀብት ዝግጅት ከተቀመጡ የስኬት መለኪያዎችና በከፊል ግባቸውን የመቱ ተጨማሪ ሥራ የሚጠብቃቸውን ዘርፎች አስመልክቶ ከባለሙያ ጋር የጀመረውን ውይይት ይቀጥላል። ትንተናውን የሚሰጡን ዶክተር ደምስ ጫን ያለው በአዲስ አበባ የሚኖሩ የምጣኔ ሀብት ባለሙያ ናቸው። ያነጋገራቸው ሄኖክ ሰማ ግዜር ነው። ዶክተር ደምስ ጫን ያለው፣ ባለፈው ዝግጅታችን የግብርናውን ዘርፍ በስፋት ተመልክተናል። የኢህአዴግ ምክር ቤት የሀገሪቱን የግማሽ ዓመት የስራ አፈጻጸም ገምግሞ ለቀጣይ ስራዎች ደግሞ ግብ በማስቀመጥ ነው ስብሰባውን ያጠናቀቀው። ወደ ኢንዱስትሪው ዘርፍ እንለፍ እስኪ። ባለፉት አራት ዓመታት እንግዲህ በአማካይ በየዓመቱ በ13 ከመቶ ዘርፉ ቢያድግም የወጪና የገቢ ንግድ ክፍተትን ለመሙላትና በኢኮኖሚው መዋቅራዊ ለውጥ ለማምጣት ካለው ሚና አኳያ ለዘርፉ ትኩረት ተሰጥቶ መሰራት አለበት በማለት ነው እንግዲህ ኢህአዴግ ምክር ቤት ይህንን ሁኔታ የገመገመው። በኢትዮጵያ የኢንዱስትሪ እድገት እስቲ ምን ይመስላል? ይህን እንመልከት። አስራ ሶስት በመቶ በሚል ነው የተቀመጠው። አስራ ሶስት በመቶ በእኔ አመለካከት ከመነሻው ስታዩ ኢንዱስትሪ ከያዘው ከጂዲፒው ያለው ሼር ጋር ስታይና እንዲመጣ ከምንፈልግበት አንጻር ከዚህ የበለጠ ማደግ ይገባዋል። ግን ፍላጎትና ምኞት ብቻ ሊሆን አይችልም። አስራ ሶስት በመቶ ማደጉ ራሱ ጥሩ ነው። በመጀመሪያ ደረጃ ኢንዱስትሪ ስንል ምንድን ነው? ከመለስተኛ እስከ መካከለኛ እና ከፍተኛ ኢንዱስትሪዎች አሉ። በተጨማሪ ደግሞ በተለይ በግብርና ብዙ ጊዜ የሚያነጋግረን አግሮፕሮሰሲንግ የግብርና ውጤቶችን እንደ ግብአት ተጠቅሞ ቫሊዩ አድ አድርጎ ምግብ ነክ ነው የሆኑ ይችላሉ ወይም ሌሎች መሰል ምርቶችን ወደ ማምረቱ እንዲገባ ይፈለጋል። እኔ በአሁኑ ጊዜ ብዙ ሙከራዎች እየተደረጉ ናቸው። መንግስት በሚያደርጋቸው ሙከራዎች መጠን ግን በአብዛኛው እንዲገባበት አንፈልግም። ይሄ እኔም አቋም ነው። የግሉ ባለሀብት የሚገባ ነው የሚታየኝ በአሁኑ ሰዓት ግን የግሉ ባለሀብት ብሩን ቶሎ እንዲመልስለት የሚያስችለው የአገልግሎት ዘርፉ እንደሆነ በመገመትና በአብዛኛው በዛ ላይ እየተሰማራ ነው ያለው። ብዙ በማኒፋክቸርና በኢንዱስትሪ እየገባበት አይደለም፣ እና ጥሩም ቢሆን እኔ ብዙ መሰራት አለበት፣ ኢንዱስትሪ ብዙ መሰራት አለበት በሚል ነው ገዥ ፓርቲ ኢህአዴግም ይህንን ዘርፍ የገመገመው። ነገር ግን የማትጊያ የኢንሴንቲቮች ጉዳይ ሊሆን ይችላል። ይሄ አስቀድመው እንደገለጹት በአገልግሎት ዘርፉ ሰፋ ያለ በፍጥነት ጥቅምና ገቢ ሊገኝበት የሚችል ዘርፍ በመኖሩ ምናልባት ይሄ የማትጊያ ጉዳይ ሊሆን አይችልም ወይ? በፖሊሲስ እንዴት ሊታረቅ ይችላል? ዘርዘር ብለን ገብተን አናገኝበትም ማለት ሳይሆን በማትጊያው ረገድ ሙከራዎች እየተደረጉ እንዳሉ እናውቃለን። ለምሳሌ ያህል ብዙ ጊዜ ሰምተው ሊሆን ይችላል። መንግስት ባንኮች ከሚያበድሩት ሀያ ሰባት በመቶ ያህሉን እንዲቀመጥና ለእንደዚህ አይነት ስራ እንዲውል በልማት ባንክ በኩል አስቀምጧል። አሁን ብዙ ጊዜ የምንሰማው ያ ጥቅም ላይ እንዳለው ነው። ይሄ ምንድን ነበር ማኒፋክቸሪንግ ኢንዱስትሪያል ሴክተር ውስጥ የመጡ ካሉና የፋይናንስ ችግር አለብን ብለው የሚሉ ከሆነ ያ የተለያየ እንትን አለው፣ እቅፍ አለው፣ ፓኬጅ አለው እንዲያገኙት ለማድረግ የተሞከረ ሙከራ ነው። ግን ሪፖርቶች የሚያሳዩን አንደኛ ያንን ጥቅም ላይ እንደሚያውል ነው። ሁለተኛ እንደውም ያ ይቅርልን ነው። እዚህ ላይ ብዙ ሊያነጋግረን ይችላል። ብዙ ሊያነጋግር ይችላል። ልክ ነው። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝም በኢንዱስትሪው በተለይ የገንዘብ ብድር ፈልጎ ያጣ ካለ ቢሮዬ ድረስ ይምጣ፣ ግን እስካሁን የመጣ የለም ሲሉ ነበረ። መንግስት የግሉን ዘርፍ እያገዘ አይደለም እንዳይባል የአገራዊ ባለሀብት ወደ ማንፋክቸሪንግ ዘርፍ መጥቼ ብድር አጥቻለሁ የሚል አንድ ባለሀብት ከተነሳ ደስተኞች ነን። አንድ አገራዊ ባለሀብት በማንፋክቸሪንግ ውስጥ መግባት ፈልጌ ብድር አጥቻለሁ የሚል ካለ ይሄ እኔ ጋር መጥቶ ቢያመለክት ደስተኛ ነኝ። ምክንያቱም እስካሁን ፈልገን ማግኘት አልቻለም። ጥቂቶች አመልክተው አግኝተዋል። ዶክተር ደምስጫ ናለው እነኚህ ማጥጊያዎች እንኳ ተቀምጠው ዘርፉ ለውጥ ሊያመጣ ያልቻለበት ምክንያት እንግዲህ ወደፊት በተለይ ሀገሪቱ የግብርና መር ኢንዱስትሪ ፖሊሲ ለማራመድ ለረጅም ጊዜ በኢትዮጵያ ምጣኔ ሀብት ፖሊሲ ይሄ አምድ ሆኖ ቆይቷልና ዛሬም እዚሁ ላይ ነው አትኩሮቶ ያለው አቅጣጫው ምን ሊሆን ይገባዋል? ወደፊት አሁን እንግዲህ ይሄ መሰረታዊ የሆነ ጥያቄ አለው። መሰረታዊ የሆነ ጥያቄው የግል ባለሀብቱን ልናስገድደው አንችልም፣ ያለውን ገንዘብ ምን ላይ መዋል እንዳለበት። በአሁኑ ሰዓት ኢኮኖሚያችን ከግብርናው እየወጣ ነው፣ እንደምታውቁት የዛሬ አስር አስራ አምስት ዓመት ከሀምሳ ፐርሰንት በላይ የጂዲፒ ሼር የነበረው ግብርና ዛሬ ወደ አርባው ከአርባው በታች ሄዷል። ማ እየተቀበለው ነው አሁንም ያሉት መረጃዎች በግልጽ የሚያሳዩት የአገልግሎት ዘርፉ ነው። የአገልግሎት ዘርፉን ደግሞ ማን ነው ይዞት ያለው? የግል ባለሀብቱ ነው። ምክንያቱም በአሁኑ ሰዓት የአገልግሎት ዘርፉ ለእያንዳንዷ ብር ባለሀብቱ ለሚያስቀምጣት አገልግሎትና የዚህ የንግዱ ዘርፍ የበለጠ ምላሽ ታመጣለታለች። ስለዚህ ልናስገድደው አንችልም ብርን እዚህ ላይ አውል ብለን። ስለዚህ ያለው አማራጭ ምንድን ነው? ቅድም አንተ ማስተዋል ማስጊያ የሚለውን በጣም በደንብ መርምረን የበለጠ ወደ ኢንዱስትሪ ሊሳብ የሚችልበትን ሁኔታ ማመቻቸት ያለብን ይመስለኛል በደንብ እንደገና መርምረን ያኛው በቂ አልሆነም ባይነን እንግዲህ አሁን ካለው ሁኔታ እንደማየው ማለት ነው። እንግዲህ የምጣኔ ሀብት ባለሙያዎችም ይህንን ጉዳይ ያነሳሉ። የዓለም አቀፍ የገንዘብ ድርጅት አይምኤፍም የዓለም ባንክም የኢትዮጵያን የምጣኔ ሀብት እድገ ካወደሱ በኋላ በአንድ ዘርፍ ማተኮር በተለይ በአገልግሎት ዘርፉ ማተኮር ሊኖረው ሊያመጣው በምጣኔ ሀብት ሊያመጣው የሚችለውንም ተጽዕኖ በዝርዝር በማስቀመጥ ለመንግሥቱ ያማክራሉ። እርሶም እንደ ምጣኔ ሀብት ባለሙያ እንደሚረዱት በዓለም በታዩ በተለይ ከድህነት ድህነትን ጥለው ፈልቅቀው በእድገታቸው የገፉ ሀገሮችን ታሪክ ስንመለከት በአገልግሎት ዘርፍ እድገት የለማ ሀገር አለ ኖ? የለም። እንደውም ያ መምጣት ያለበት በኋላ ነው። ምንድን ነው መሰለህ፣ በአሁኑ ጊዜ እርግጥ ይሄ ጭስ አልባው ኢንዱስትሪ የምንለው የቱሪዝም ክፍሉ አለ። የኢትዮጵያን የቱሪዝም ኢንዱስትሪ ስታየው በጣም በጣም በጣም እታች ነው። ከጎረቤት ሀገሮች ከነ ኬንያ ከነ ኡጋንዳ ከነዚህ ጋር ስታስያየው፣ ይሄ የቱሪዝም ኢንዱስትሪ አሁን እየያዘ ነው አሁንም ቢሆን በጣም ከጎረቤት ሀገሮቻችን የወረድን ነው። ይሄ ቱሪዝም ኢንዱስትሪ የጠነከረ የአገልግሎት ዘርፍ በተለይ ሆቴል፣ ትራንስፖርት፣ ይሄ ቱር ሰርቪስስ እነዚህ የመሳሰሉት ያስፈልጉታል። ልናቆመው አንችልም። ይህም በመሆኑ ይሄ ሴክተር እየወሰደው ነው አሁን ያለው። በሌላው ግን እኔ እንደውም ከመጣ ባለፈው ዓርብ ዕለት እንዳጋጣሚ ሆነው በተመሳሳይ እዚሁ ሀገር አንድ ፐብሊክ ዲያሎግ ላይ ኢንቫይት ተደርጌ የተቀረበ ጥያቄ ነበር ምክንያቱም ግብርናው አይደለም ኢንዱስትሪው እንዲመራ ስላልሆነ ነው የሚል ነው። እኔ ይህ አይደለም ችግሩ። ግብርናው እንዲዘምንና ግብርናው ራሱ ይሄን የመሰለውን እንዲህ ኢንዱስትሪ እንዲፈጥር በእኔ ግምት ብዙ አላደረግንለትም። እዚህ ላይ መንግስት ኃላፊዎች ጋርም ስነጋገር በግልጽ የማስቀምጠው ነው። ለዚህ ደግሞ ማስረጃዎች አሉ። ስለዚህ ወደ ኢንዱስትሪ ለመሸጋገር የኢንዱስትሪ ሽግግሩ መሆን አለበት ብለን የምንገምተው ከአግሪካልቸር ወደ አግሮፕሮሰሲን ራሱ ግብርና የሚያመርተውን ቫሊ- አድ እያደረግን የሚያመጣ አሁን በኢምፖርቱም ደረጃ በምታዩበት ጊዜ ገዝፎ ካሉት ከምናመጣቸው የግብርና ውጤቶች እና ወይም ለግብርና ግብአት የሚሆኑ ነገሮች ናቸው። ግብርናውን ብናዘምነውና ግብርናውን ደግሞ በበለጠ ኮሜርሻላይዝ እያደረግነው ብንሄድ ይህ ሽግግር ይፋጠናል የሚል እምነት አለን። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በአስራ አራት ሰላሳ አንድ መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት እዚህ ላይ ተጠናቀቀ። በመስክና ዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ የቆየውት ሰለሞን ክፍሌ ነኝ። ፕሮግራሙን የመራችልን ጽዮን ግርማ ናት። መልካም ምሽት።